ጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽሆን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ የዛሬ ሕዳር 18 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ። በኢትዮጵያ የሚገኙ ከሰባ በላይ ፓርቲዎች ሰብሰብ ብለው ለሚቀጥለው ምርጫ እንዲዘጋጁ ጠቅላይ ሚኒስትር አብይ አህመድ ጥሪ አቀረቡ። በሚቀጥለው ውይይት ሀሳብ የተቀያየርን ስንሄድ ምናልባት ወደ አምስት ወደ ስድስት ዝቅ እንር ሊሆናል ብዬ ተስፋ አደርጋለሁ። ሰባ ፓርቲ፣ ሰባ ቢሮ ማዘጋጀት፣ ሰባ ፋይናንስ ማገዝ፣ በብዙ መልኩ ሁሉ ቢቀር ሰባ የምርጫ ምልክት ማዘጋጀት ራሱ ያስቸግራል። የተቃዋሚ ፓርቲ መሪዎች በበኩላቸው ምርጫውን ማራዘሙ የግድ አስፈላጊ ሊሆን እንደሚችል ጥቆማ ሰጥተዋል። በሌላ ዘገባችን እናቶች ለሰላም ጥሪ ወደ ባህር ዳር ተጉዘው ነበር።

ተማሪዎችን በብሄር የማጋጨት ሴራን በመቃወም ሰልፍ የወጡ የአምቦ ዩኒቨርሲቲ ተማሪዎችን የተመለከተ ዘገባም አለን። በአልኮል መጠጦች ገደብ አልባ ማስታወቂያ ና የሲጋራ አጫጫሽ ማስታወቂያ አለጣጠፍ ላይ ገደብ የሚጥለውን ረቂቅ አዋጅ የተመለከተ ዘገባም ይኖረናል። ሙዚቃም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። በኢትዮጵያ የሚገኙ ከሰብአ በላይ ፓርቲዎችን ለሚቀጥለው ምርጫ እንዲዘጋጁ ጠቅላይ ሚኒስትር አብይ አህመድ ጥሪ አቀረቡ። ከፓርቲዎቹ መሪዎች ጋር ዛሬ ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ ከቀጣዩ ምርጫ በፊት ቁጥራቸው ወደ አምስትና ስድስት ዝቅ እንደሚል ተስፋቸውን ገልጸዋል። ለቀጣዩ ምርጫ ነጻና ፍትሐዊ መሆን የሚያስፈልጉ ዝግጅቶች በጊዜ ካልተጠናቀቁ ምርጫውን ማራዘሙ የግድ አስፈላጊ ሊሆን እንደሚችል የገለጹት ደግሞ ተፎካካሪ ፓርቲዎች ናቸው። አድማጮች የዚህን ዜና ዝርዝር ዘጋ ዘገባ በምሽቱ ፕሮግራማችን አካተናል። በሌላ ዜና የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትላንት ማምሻው ላይ በአንድ የፖለቲካ ዘመቻ ላይ ለደጋፊዎቻቸው ባሰሙት ቃል አስተዳደራቸው ወደ ዩናይትድ ስቴትስ እያመሩ ያሉ የማዕከላዊ አሜሪካ ፍልሰተኞችን ለመቀበል ፈቃደኛ ለመሆኑን አስታውቀዋል። ፕሬዚዳንት ትራምፕ ሚሲሲፒ ውስጥ ባሰሙት የምርጫ ቀስቀሳ ንግግራቸው ወደ ድንበሩ በመቀስቀስ ላይ ላሉት ሕገ ወጥ የፍልሰተኞች ጉዞና ለሕግ ተላላፊዎቹ ግልጽና ቀላል መልእክት አስተላልፈናል ብለው ቀኝ ኋላ ዙሩ፣ ተመለሱ፣ አናስገባችሁም በማለት አስጠንቅቀዋል። ይህ የፕሬዚዳንት ትራምፕ ንግግር የተሰማው የዩናይትድ ስቴትሷን ሳንዲያጎን ከተማ ከሜክሲኮ ከሜክሲኮዋ ቲዋና በሚለያየው የሳን ሲድሮ ድንበር ላይ ግጭት በተፈጠረ ማግስት መሆኑ ነው። አንድ የኢራን የሐኪሞች ቡድን ቴህራን ፓርላማ ፊት ለፊት የተቃውሞ ሰልፍ አካሄደ። ምክንያቱ ለራት ለአራት ያህል በረሃብ አድማ ላይ ለቆየው እስረኛ የሰብአዊ መብት ተሟጋጅ ፋርሃድ ማይሳሚ ሕክምና እንዲደረግለት ለመጠየቅ ነው። ለቪኦኤ ፋርስ አገልግሎት ትላንት ሰኞ የደረሱትና በቪኦኤ የተረጋገጡ ፎቶግራፎች ሐኪሞቹ ፋርሃድ ማይሳሚን የሚደግፉ መፈክሮችን ይዘው በቴህራኑ ፓርላማ ደጃፍ እንደቆሙ ያሳያሉ። የፋርሃድ ማይሳሚ ጠበቃ ሙሐመድ ሞኪሚ ከቪኦኤ ፋርስ አገልግሎት ጋር በስልክ ባደረጉት ቃለ ምልልስ ተቃውሞ የተካሄደው ዛሬ ጠዋት ነው። በሀምሳዎቹ የእድሜ ክልል ውስጥ የሚገኘው የሰብአዊ መብት ተሟጋቹና ሐኪሙ ፋርሃድ መይሰሚ በኢራን የደህንነት ኃይሎች ቁጥጥር ስር የገባው እንደ አውሮፓውያን አቆጣጠር ባለፈው ሀምሌ ሰላሳ አንድ ቀን መሆኑም ታውቋል። በመጨረሻም የዩክሬን ፕሬዝዳንት ፔትሮ ፖሮሼንኮ ከሩሲያ ጋር ፍጥጫ በተገባበት የዩክሬን ክልል ላይ የአስቸኳይ ጊዜ አዋጅ እንዲጣል ያቀረቡትን ጥያቄ ምክር ቤቱ አጽድቋል። ይህ የሆነው ሩሲያ ሶስት የዩክሬንን መርከቦችና ሰራተኞቻቸውን ጥቁር ባህር ላይ ማገቷን ተከትሎ ነው። አዋጁ የተጣለው ከሀገሪቱ ሀያ ሰባት ክልሎች በአስሩ ላይ ሲሆን ተግባራዊነቱም ከነገ ረቡዕ ጀምሮ የጸና ይሆናል። በሞስኮና በኪዩቭ መካከል ቀውስ ከተፈጠረበት እንደ አውሮፓውያን አቆጣጠር ከ2014 ዓ.ም ወዲህ የዩክሬን መንግስት ይህንን አይነት እርምጃ ሲሆን ሲወስድ ያሁኑ የመጀመሪያው መሆኑ ነው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ወደ ቀዳሚው የዕለቱ ዘገባችን እናልፋለን። በኢትዮጵያ የሚገኙ ከሰባ በላይ ፓርቲዎች ሰብሰብ ብለው ለሚቀጥለው ምርጫ እንዲዘጋጁ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ ከፓርቲዎቹ መሪዎች ጋር ዛሬ ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ ከቀጣዩ ምርጫ በፊት ቁጥራቸው ወደ አምስት እና ስድስት ዝቅ እንደሚል ተስፋቸውን ገልጸዋል። ለቀጣዩ ምርጫ ነፃና ፍትሐዊ መሆን የሚያስፈልጉ ዝግጅቶች በጊዜ ካልተጠናቀቁ ምርጫውን ማራዘሙ የግድ አስፈላጊ ሊሆን እንደሚችል የገለጹት ደግሞ ተፎካካል ተሽከርካሪ ፓርቲዎች ናቸው። በጠቅላይ ሚኒስትሩ ጽህፈት ቤት የተካሄደውን ውይይት የተከታተለው እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ አድርሶናል። የዛሬው ውይይት አንዳንድ ሁኔታዎች በንጥልጥል ላይ ባሉበት ወቅት የተካሄደ ነው። የመነሻ ጽሑፍ ያቀረቡት ጠቅላይ ሚኒስትር ዶክተር አብይ አህመድ ለተቃዋሚ ፓርቲ መሪዎች ሲናገሩ ይህንን አንጸባርቀዋል። እሳቸው እንዳሉት በውጭ ሀገራት ሲንቀሳቀሱ የነበሩትንና በቅርቡ የተመለሱትን ጨምሮ በውይይቱ የተሳተፉት ተቃዋሚ ፓርቲዎች ወደ ሰባ ይጠጋሉ። እንደዚህ በተበታተነ ሁኔታ ከሚንቀሳቀሱ ፓርቲዎች ጋር መወያየትም ሆነ በምርጫ መሳተፍ የሚኖረው አሉታዊ ጎን በጠቅላይ ሚኒስትሩ ተብራርቷል። ቀዳሚ መልዕክታቸውም ግንባር እየፈጠሩና እየተዋሃዱ ቁጥራቸውን በመቀነስ እንዲጠናከሩ የሚጠይቅ ነበር። ዛሬ እንደምታዩት ወደ ሰባ ገደማ የፖለቲካ ፓርቲዎች አመራሮች ተሰብስባቸዋል። ዛሬ በሚቀጥለው ውይይት ሀሳብ የተቀያየርን ስንሄድ ምናልባት ወደ አምስት ወደ ስድስት ዝቅ እንዲሆን ሊሆናል ብዬ ተስፋ አደርጋለሁ። ሰባ ፓርቲ ሰባ ቢሮ ማዘጋጀት፣ ሰባ ፋይናንስ ማገዝ፣ በብዙ መልኩ ሁሉ ቢቀር ሰባ የምርጫ ምልክት ማዘጋጀት ራሱ ችግር የሚያዋጣም አይደለም። እዚህ ጋር የሚሰራው የተቀራረበ ሀሳብ ያለን በመቻቻል መሰብሰብ ነው። ተስፋም አደርገው። አንድ ህፃን ሲወለድ ያለው የአጥንት ቁጥር ካደገ በኋላ ካለው ይበዛል። ሲበዛ ብዙ ቁጥር ያለው አጥንት ይዞ ይወለዳል። ብዙ ቁጥር አጥንት ያለው ህፃን በእግሩ መቆም አይችልም። አንስቶ መቁረስ አይችልም፣ መራመድ አይችልም። ሲቆጠር ግን የአጥንቱ ብዛት እያደገ ሲሄድ ካለው ይበልጣል እያደገ ሲሄድ አጥንት የተሰበሰበ እየጠነከረ ሲሄድ በእግሩ ይቆማል፣ ይራመዳል፣ ይበላል። ልክ እንደ አጥንት በተቀራረበ ሀሳብ ወደ ገዢም ወደ ተፎካካሪም ሰብሰብ ብለን ጀኒ የሆነ ፖለቲካ ኢትዮጵያ ውስጥ እንዲጀመር ማድረግ ይኖርብናል። በዚህ ርዕስ ላይ አስተያየት የሰጡ የተቃዋሚ ፓርቲ መሪዎችም ሀሳቡን እንደሚጋሩት ገልጸዋል። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ከእነዚህ አንዱ ናቸው። እንደሚባለው ሰባ ፖለቲካ ፓርቲዎች በተባለ የዚያን ያህል አቅም አገሪቷ አሁን አላት ብዬ አላምንም። ያሉቱ ሰብሰብ ብለው ተጋግዘው ጠንካራ ፖለቲካ ማካሄድ አንዱ ሆኖ፣ ሌላው ደግሞ ህዝቡን ውዥንብር ውስጥ መክተት ነው። የአንዱ ፓርቲ አላማ ከሌላኛው እንደሚሄድ ላይ ምንም አይታወቅም። ሁሉም በየተራው በየከተማው እየሄደ ስብሰባ ሲጠራ ሁሉም ሊበራል ዴሞክራሲ ነው ሊበራል ዴሞክራሲ ነው የሚል ሀምሳ ፓርቲ ካለ ለምንድ ነው አን ከለይቶ እንዲደግፍ የሚፈለገው? ይሄ እኔ እንደውም ሰማኝ ህዝቡን እያወናበን ነው የፓርቲዎችን ቁጥር እንዳበዛ መጠን። ስለዚህ ይሄ መሰብሰብ እንዳለበት ይቻላል። ሆ ነው ያልከኝ። እኔ ይህንን በኩሌ በተለይ አሁን ምርጫው አንድ አመት ከስድስት ወር ነው የቀረው፣ ና ፕሮፌሰር ፓርቲዎች ተሰባስበው ለዛ ዝግጅት ማድረግ ይችላሉ። የሚሆን ነገር ነው ለአንዳንዶቻችን ይሄ ችግር አይደለም። አንደኛ በህዝቡ ውስጥ ፓርቲዎቻችንን ያስተዋወቅ ነው የባለችው አቀዳዳ እየተጠቀም በተለይ የምርጫዎቹ ጊዜ ሲደርሱ ያስተዋወቅ ነው አለን። ለእኛ ከእንግዲህ ወዲህ አቅሙ ገንዘቡ ኖሮ እጩዎቹን በየቦታው ተዘጋጁ የሚለው ጋር መሄድ እንጂ በየነ የሚመራው ፓርቲ ምንድን ነው ምናምን የሚለው ይሄን ያህል ብዙ ያሳስበንም ማለት ነው። ግን ጀማሪ የሆኑ ስደት ላይ ቆዩት የሚሉት አለ። ያም ሆኖ የጊዜ ጉዳይ ሲነሳ እኛ ይሄ አምስት ዙር ሆኖ ካልተገኘ ምን እንትንም የለንም። ምህዳሩ ተደራድሮ ተማምነናል። በሚቀጥለው ምርጫ አንጨቃጨቅም ወይ አንቀበልም ብሎ አንዱ ሌላው የሚያጥላላ የሚቋቋመው መንግስት ታማኝነት የሚያጣ እንዳይሆን ነው እኛ ምንፈልገው። ስለዚህ እኛ በሁለት ዓመትም በአንድ አመትም ፈለገውን ልረዘም ብችል ብዙ አያሳስበንም ማለት ነው። እናም ሌላው በእንጥልጥል ላይ ያለ ጉዳይ ምርጫው በተያዘለት የጊዜ ሰሌዳ የመካሄዱ ጥያቄ ነው። ቀጣዩን ምርጫ ፍጹም ነፃና ፍትሐዊ ለማድረግ ዝግጁ መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ይህ እንዲሳካ ደግሞ እሳቸው እንዳረጋገጡት ምርጫ ቦርድ እንደገና ይዋቀራል፣ አስፈላጊ የህግ ማሻሻያዎችም ይደረጋሉ። ጠቅላይ ሚኒስትሩ ያሉትን ለማጠቃለል ምርጫውን ነፃና ፍትሐዊ ለማድረግ የሚያስችል ምህዳር የመፍጠር ስራ ይሰራል። ተያይዞ እየተነሳ ያለው ጥያቄ ግን እነዚህ ሁሉ ዝግጅቶች ከምርጫው በፊት ይጠናቀቃሉ ወይ የሚለው ነው። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ የሚያብራሩትም ሰፊ ስራ እንደሚጠበቅ ነው። በጣም ብዙ ስራዎች ናቸው የሚሰሩት። በጣም ብዙ ተቋሞች ሪፎርም መሆን አለባቸው። የፖለቲካ ፓርቲዎች እንደገና በብዙ መልክ በአዲስ መልክ መዋቀር አለባቸው። ዛሬ ሲወራ የሰማሁ እኮ ነው ሶስት አራት ፓርቲ ካልሆነ እንደው ዝም ብለ 89 ፓርቲ ባለበት እውነተኛ ዴሞክራሲያዊ ይህንን እንደገና ወደ አንድ መስመር መክተት ቀላል ጨዋታ፣ ሪፎርም መደረግ የሚያስፈልጋቸው ተቋሞች በጣም ብዙ ናቸው። ከወታደራዊ ከደህንነቱ፣ ከምኑ ትኖት ጀስት ምርጫ ቦርድ፣ የህግ ስርዓቱ በደንብ በጠንካራ መሰረት ላይ መቆም አለበት። በምርጫ ላይ ግጭቶች ቢነሱ ማንም ነው ይዳኙ፣ ያንን ለመዳኘት ጠንካራ የሆነ ነፃ የሆነ ፍርድ ቤት ያስፈልጋል። እነኝን ሁሉ አደራጅተን እንጨርሳለን ወይ? በዛ ጊዜ እነኝን ሁሉ አደራጅተን እንጨርሰን የምናደርገው ከነሰየው ሱ ለምንድን ነው ጥያቄው በዛ ቀን መሆን አለበት የሚለው የሚሆነው መሆን ያለበት እና በጣም አስፈላጊው ነገር የሚደረገው ምርጫ ነጻ ና ፍትሃዊ መሆኑን መሆኑ እናረጋግጡ። እንግዲህ ሁለት አይነት ነገር ነው ያለው። አንደኛ በህገ መንግስቱ ማቀፍ ውስጥ ሊሻሻሉ የሚችሉ ወይ የሚደረጉ ዝግጅቶች፣ አንዱ ደግሞ ህገ መንግስቱን እስከ መሻሻል የሚደርሱ የሚል አለ። ሁለቱም ተሟልተው እንዲገኙ ነው የእናንተ እምነት ከምርጫው በፊት አይደለም? ፖለቲካ ድርጅት ከፖለቲካ ድርጅት ሊለያይ ይችላል። የእኔን እምነት ብጠይቀኝ ዶክተር አብይ ያቀረባቸውን ሶስት ፌዞች መጀመሪያ የሚለው የተረጋጋ ሰላም፣ ማንኛውም ሰው የትም ቦታ በነፃነት ሄዶ ሀሳቡን የሚገልጽበት፣ ማደራጀት የሚችልበት የፖለቲካ ድባብ እንፍጠር። ያ የመጀመሪያው ፌዝ። ይሄ ሁሉም ማምኖ፣ ሁሉም ተስማምቶ፣ ሁሉም ፈርሞበት ከአሁን በኋላ ፖለቲካችን የምናካሄደው በዚህ መልክ ነው፣ በሰላማዊ መንገድ ነው። ማንም የትም ሄዶ ማደራጀት መንቀሳቀስ ይችላል። በዛ መልክ ማስተካከል የመጀመሪያ ስራ እስማማለሁ። ሁለተኛው ስራ ከዛ በኋላ የሚቀጥለው ምርጫ ነጻና ፍትሐዊ እንዲሆን የሚያስፈልጉትን ነገሮች እንስራ ነው። ሁለተኛው ፌዝ የተባለው በዛ ፌዝ ላይ፣ አሁን ባለው ህገ መንግስት ውስጥ ነጻና ፍትሐዊ ለማድረግ አስፈላጊ የሆኑ እዛ ምርጫ አስፈላጊ የሆኑ አንቀጾች ካሉ እንወያይበትና እንቀይሩ ግን በጣም ብዙ ስሜቶችን ሊነኩ የሚችሉ ጉዳዮች እዚህ ኮንስቲቱሽን ውስጥ ካሉ እሱን በውይይት ደረጃ እንወያይበት። ግን ቀስ ብለን ሌጅትመት የሆነ የተመረጠ መንግስት ካለ በኋላ ቀስ ብለን ደረጃ በደረጃ እንየውን ከምርጫ በኋላ፣ በጣም ጁዲሽስ የሆነ በጣም ኬርፉል የታሰበበት አፕሮች ነው ጥሩ ይመስለኛል። ይህንን እንግዲህ ለሁሉም የፖለቲካ ድርጅቶች ውስጥ መሸጥ እና እንትን ማድረግ ራሱን የቻለ ስራ ነው። ስራችን ከዛሬ ጀምሮ እሱ ነው የሚሆነው። ገዢው ፓርቲ ኢህአዴግ እስካሁን የምርጫው የጊዜ ሰሌዳ ሊቀየር በመቻሉ እድል ላይ ግልጽ ያለ አቋም አላንጸባረቀም። የጠቅላይ ሚኒስትር አብይ አህመድ የዛሬ ማብራሪያም የቀረውን ጊዜ በአግባቡ በመጠቀም ላይ ማተኮሩ ነው የታየው። አንድ ዓመት ከመናምናለን ባለን ጊዜ ውስጥ እየተግባባን ዴሞክራሲያዊ ምርጫ ለማድረግ መትጋት ነው። ዴሞክራሲያዊ ምርጫ ካልሆነ ፖስት ኢሌክሽን በለመድ ነው መሰረት ግጭት ከተፈጠረ ና የአንድ ሰውም ሕይወት ከጠፋ መልሶ ከዜሮ መጀመራችን አይቀርም። ለዛ ለጠፋው ሕይወት ተጠያቂው እንትና ነው የጻፈው እንትና አሸባሪ ነው ማለታችን አይቀርም ህግና ወጣ ማለታችን አይቀርም፣ እና አባር ማለታችን አይቀርም። ወደ እነዚህ ጨዋታ ስንገባ ተመልሰን ዜሮ ስለምንገባ ፖስት ኢሌክሽን ችግር እንዳይፈጠር ከወዲሁ እየተመካከሩና እንከን አልባ ነገር ለመፍጠር ቢያንስ የሚያግባባ ነገር ለመፍጠር መስራት ይኖርብናል። ጠቅላይ ሚኒስትር ዶክተር አብይ አህመድ አክለው እንዳብራሩት ውይይቱ በሶስት ደረጃዎች የሚካሄድ ነው። እሳቸው እንዳሉት የመጀመሪያውና የዛሬው መድረኩን መክፈት ነው። ሁለተኛውና በቀጣይ የሚካሄደው ደግሞ በዲሞክራሲ ተቋማትና በዲሞክራሲ ባህል ግንባታ ላይ የሚያተኩር ይሆናል። በዘላቂና የተረጋጋ የፖለቲካ ስርዓት ግንባታ ላይ የሚያተኩር ውይይት ደግሞ በሶስተኛነት እንደሚካሄድ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ከሁሉም ክልሎች የተውጣጡ ሰላምን ለመስበክ በራሳቸው ፈቃድ የተሰበሰቡ የሰላም እናቶች ሰሞኑን በባህር ዳር ከተማ በመገኘት ለአዲስ አበባና ለባህር ዳር ከተማ ወጣቶች ስለ ሰላም ሰብከዋል። የሰላም እናቶች በመድረኩ ባስተላለፉት መልእክት በሰላም እጦት የመጀመሪያ ተጎጂዎች እናቶች ናቸው ካሉ በኋላ የወለድነውን ሰላም ልንንከባከበው ይገባል ለዚህም ሁሉም ኢትዮጵያውያን የበኩላቸውን ድርሻ ሊወጡ ይገባል ብለዋል። አስቴር ምስጋናው ተጨማሪ አላት። በባህር ዳር ከተማ ክልል ምክር ቤት አዳራሽ ውስጥ የአዲስ አበባና የባህር ዳር ከተማ ወጣቶች አንድነታቸውንና ወንድማማችነታቸውን በፍቅር ገመድ ለመገመድ በታቀደው የውይይት መድረክ ላይ ነበር እናቶች ሰላም ሰላም እያሉ የተማጽኖ ድምፅ ያሰሙት። በእናቶች ተማጽኖ ልቡ ያልተሰበረ ወጣትም አልነበረም። በአዳራሽ ውስጥ ስልጣኑን እንደምታሸጋግሩ እናቃለን። ሰላም ግን እኛን ትጎዳናለች፣ እና ና ሁላችን የምንመረከባለን። ሰላም ምጥ ላይ ነውና የወለድነውን ሰላም ታሳድጋላችሁ።

እነዚህ እናቶች የሰላም ሐዋርያ እናቶች ናቸው። ከዘጠኙ ክልሎችና ከሁለት ከተማ አስተዳደሮችም የተውጣጡ ናቸው። ያገናኛቸው ደግሞ በቅርቡ በሀገሪቱ እዚህም እዚያም የሚሰማው ግጭትና ብጥብጥ ነው። በብጥብጡ የሚሞቱ ወጣቶች ያስከፋቸዋል። ቤት ንብረታቸውን ጥለው የሚሰደዱ ህጻናትና እናቶች ያንገበግቧቸዋል። በዚህም ሁሉም እናቶች በበጎ ፈቃደኝነት በሀገሪቱ በሁሉም ቦታዎች ተዘዋውረው ስለ ሰላም ለመስበክ ለሰላም ሚኒስቴር ጥያቄያቸውን ያቀርባሉ። የሰላም ሚኒስቴርም የተቋቋመበት ዓላማ ይኸው በመሆኑ ሁኔታዎችን አመቻችቶ ልኮናል ይላሉ ወይዘሮ አሊፊያ የሱፍ። አሁን ትልቁ ነገር ወጣቶች እየተገዳደሉ ብቻ አይደለም፣ በጣም አሰቃቂ ግድያ እየተገደሉ ነው። እነሱ በሚሞቱበት ሰዓትም እናት ተጎጂ ናት። እድሜ ልኳን እያዘነች ነው የምትኖረው እናት ሁለተኛ፣ ችግሩ ከተፈጠረ በኋላ ሰላም ከደፈረሰ በኋላ የምትጠቃዋ እናት ናት። የሰው ልጅ በመሆኗ ይሄ አፈር ለባሽ የሆነ ገላ እንኳን ይደፈራል፣ ያደሩበት ማህፀን ይደፈራል፣ የጠቡጡት ይነከሳል። ስለዚህ እኛ መንግስትም ሁኔታዎች ምቹ ሁኔታዎች ስላሉ ጥያቄ ባለበት ቦታ በስነ ስርዓት ጥያቄ መጠየቅ እያለ መገዳደሉ፣ መደማማቱ፣ መጠላላቱ ይቁም የምትሏን ይችን ነገር ይዘን ብንነሳ የምትለዋን ሀሳብ ፒስ ሚኒስትርም ደገፈን የተቋቋመውም ለዚህ ነው እና በዚህ ላይ ደግሞ በየክልሉ ተጽዕኖ ፈጣሪ የሆኑት እኛም የምናውቃቸውን እየጠቆምን ማለት ነው። በታሪካቸው የምናውቃቸው ለምሳሌ ዛሬ ነው የኢትዮጵያ ፕሬዚዳንት ያገኘችው። ግን ለሃያ አንድ ቀን በፕሬዝዳንትነት ወንዶች እዛው ተፋዶ ጨርሱና ኑ ብለው የመጡ እናትኛ ውስጥ አለ። እሳቸውም እንዲመጡ እየጠቆምን ይሄ ነገር የአጠቃላያችን ሀሳብ ሆነ ማለት ነው። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ የሰላም እናቶች ተንበርክከው በእንባ ሲማጸኑ በመንበርከክ ውስጥ ታላቅ ይቅርታ፣ በእንባ ውስጥ ታላቅ ምህረት መኖሩን ልብ ልንል ይገባል ሲሉም ተናግረዋል። እናቶቻችን አሁን መድረክ ላይ ሲንበረከኩ ባለፈው ጊዜ በደቡብ ክልል ወንድም ለወንድም ሊጋደል ሲሯሯጥ አባቶች ተንበርክከው ህይወትን እንዴት እንዳዳኑ አይታችኋል አይደል? በመንበርከክ ውስጥ ያለው ፍቅር ማሸነፍ መሸነፍ ሳይሆን በመሸነፍ ውስጥ ያለው መንበርከክ የሚያመጣውን ህይወት የሚያተርፉን ሞት። ስለዚህ የባህር ዳር ወጣቶች፣ የሸገር የአዲስ አበባ ወጣቶች፣ ዛሬኛ ደግሞ እናቶቻችን ተንበርክከው አደራ ሰጥተውናል። አባቶቻችን በእያንዳንዱ የአዲስ አበባ የኢትዮጵያ ድንበር ላይ ሞቶ ሀገሪቶን አሰረክቦናል። እኛ ደግሞ ዛሬ ቆምን። የማይወጣውን ተራራ በመውጣት የማይወረደው ሸለቆ በመውረድ የኢትዮጵያን አንድነት በመጠበቅ ከኢትዮጵያ አልፈን አባቶቻችን እንደገነባት አፍሪካን እንደገና ድንገነባት አባቶቻችን ያቆሙትን ሐውልት ለቀጣይ ትውልድ እንዲተላለፍ ዛሬ ያለን ወጣቶች ባለዳዎች ነው። የቅዱስ ጊዮርጊስ የስፖርት ክለብ አስጨፋሪ የእናቶች ተማጽኖ፣ ስሜታዊ እንዳደረገው ይናገራል። ስሜ ነቃቸው፣ አሸናፊያችን ነው ይባላል። የቅዱስ ጊዮርጊስ እና የኢትዮጵያ ብሔራዊ ቡድን አስጨፋሪ ነኝ፣ እንዲሁም የሰላም አምባሳደር እኔ። ዛሬ እናቶቹ ያስተላለፉት መልእክት ሙሉ ለሙሉ ለመጨረስ እስከምቸገር ድረስ በእንባ ነው የተራጨ ነው ማለት። እናቴ መታዛጋ ተንበርክካ እያለቀሰች እንደሆነ ሳስብ የቆየውበት ፕሮግራም ነው። እነዚህ እናቶች ከምንም በላይ ማለት ነው፣ ከምንም በላይ ይሄ መልእክት ለኢትዮጵያ ወጣቶችና ለኢትዮጵያ ህዝብ ብቻ ሳይሆን ለዓለም ሕዝብ መተላለፍ ያለበት መልእክት ነው እና ያስተላልፉት የእኔ የአመቱን ከባዱን መልእክት ከባዱን ያደራ ቃል የተቀበልኩበት ቀን ነው ብዬ ነው ማምኑ። የሰላም ሐዋርያ እናቶች የመጀመሪያ ጉዟቸውን ያደረጉት ባህር ዳር ከተማ ሲሆን በቀጣይም በመቀሌና በሁሉም የሀገሪቱ ክፍሎች በመዘዋወር በየክልሉ ካሉ ከፍተኛ አመራሮችና ከዩኒቨርስቲ ተማሪዎች እንዲሁም ወጣቶች በሚገኙበት ቦታዎች ላይ በመዘዋወር ስለ ሰላም እንደሚሰብኩ ከገለጻቸው ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። የተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። በተለያዩ ባለሙያዎች ተቃውሞ ሲቀርብበት የቆየው የአልኮል መጠጦች ገደብ አልባ ማስታወቂያና የሲጃራ አጫጫስና ማስታወቂያ አለጣጠፍ ላይ ገደብ የሚጥል ረቂቅ አዋጅ በሚኒስትሮች ምክር ቤት ቀርቦ ጸደቀ። ጽዮን ግርማ ይህንን ረቂቅ አዋጅ በተመለከተ የጤና ጥበቃ ሚኒስቴር ሚኒስትሩን ዶክተር አሚር አማንን አነጋግራ ተከታዩን ዘገባ አጠናቅራለች። ቢራን ጨምሮ የአልኮል መጠጥ አምራች ግዙፍ የውጭ ኩባንያዎች እንዲሁም አገር በቀል ድርጅቶች ፊታቸውን ወደ አፍሪካ ገበያ ካዞሩ በኋላ ላለፉት ብዙ ዓመታት ኢትዮጵያ የእነዚህ ምርቶች መሸጫ የገበያ ቦታ ሆና ቆይታለች። ከዚህ ቀደም ያነጋገርናቸው ባለሙያዎች አምራች ኩባንያዎቹ መበራከታቸውን ተከትሎ የሚደረጉ የማስተዋወቅ ስራዎች ገደባ አልባ በመሆናቸው ትውልድን የማበላሸት ስጋት ናቸው በሚል ትችት ሲሰነዘርባቸው ቆይተዋል። ከሶስት ቀናት በፊት ለእነዚህ ማስታወቂያዎች ገደብ ሊያበጅ የሚችል ጠንካራ አንቀጾች የተካተቱበት የምግብና የመድኃኒት አስተዳደር ረቂቅ አዋጅ በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት ተመርቷል። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አሚን ስለ ረቂቅ አዋጁ ከአሜሪካ ድምጽ ተጠይቀው በ2002 ዓ ም የመድኃኒትና ቁጥጥር ባለስልጣን በአዋጅ ሲቋቋም ከምግብና ከመድኃኒት በተጨማሪ የጤና ጉዳዮችንና ባለሙያዎችን እንደዚሁም ተያያዥ ጉዳዮችን በሙሉ እንዲቆጣጠር ስልጣን ተሰጥቶት እንደነበር አስታውሰው፣ በተለያዩ የአሰራር ችግሮች ምክንያት የተባለውን ያክል ኃላፊነቱን ሊወጣ እንዳልቻለ ተናግረዋል። በመሆኑም ለሁለት ዓመታት ያክል የሀገር ውስጥና የውጭ ሀገር ባለሙያዎች የተሳተፉበት ዝርዝር ጥናት ተደርጎ ሕብረተሰቡ ላይ ተጨባጭ ጉዳት በሚያደርሱ ጉዳዮች ላይ ገደብ እንዲያበጅ የሚያስገድድ አንቀጾች እንዲካተቱበት ተደርገዋል ብለዋል። ከእነዚህም መካከል አንዱ የአልኮል መጠጥ ነው። ከዚህ አልኮልም ቢሆን ምን ያክል ወደፊት ለሚያመጣውን ጫና ምን ሊፈጥር እንደሚስረዝር ተቀምጧል። የስጋራም ተቀምጧል። ስጋራ ኢትዮጵያ በአሁኑ ሰዓት ከሁለት ከሶስት ፐርሰንት ብቻ አጫሽ ቢኖርም

ዶክተር አሚር አልኮልን በሚመለከት ለምሳሌ አጠቃላይ አልኮል ላይ ከአልኮል መጠናቸው በአስር ፐርሰንት በላይ ኮንሰንትሬሽናቸው የሆኑ ማንኛውም የአልኮል መጠጦች ማንኛውም የማስታወቂያ ብሮድካስቲንግ ተቋማት የሚደረግ ማንኛውም ማስታወቂያ እንዳይተዋወቅ፣ ከወጣቱ ጋር የተገናኙ የመንግስት በዓላት ጋር የተገናኙ ከሱሱ ጋር የተገናኙ እንደዚህም ደግሞ የተለያዩ የእምነትና የመንግስት በዓላት ጋር የተገናኙ ጉዳዮች ስፖንሰር እንዳያደረጉ ነው። ሌሎችም እንደዚሁ ተንከራሉ። መጠጦችን ይዘዋል። ከአስር ፐርሰንት በታች የአልኮል መጠን የሆነው እነዚያ ቢራዎችን ይጨምራል በብዛት እነሱ ደግሞ ብሮድካስት ሲደረጉ ማስታወቅ የሚቻሉት ከምሽቱ የሶስት ሰዓት ከንዳታ ሰው መስራት ይቻላል። ይህ በዋነኝነት ሕጻናትን ለመጠበቅ ድታስ የተሰራ ነው። እንደዚህ ማንኛውም ቀለል ብለው ሊደረጉ የሚችሉ የበዓላትም ከዛ ጋር ተያያዩ የሆኑ ዝግጅቶችን በሬዲዮን፣ በቴሌቪዥንም በሌሎችም ከዚህ በተዋዝ ባለችለስ ሚዲያዎች ማስታወቅ የሚተገክልድረጅ ታዋቂ ነው። ትንባሆን በተመለከተ ለህዝብ ክፍት በሆኑ መገልገያና ህዝብ በተሰበሰበባቸው ማንኛውም ቦታዎች ላይ ሲጋራ ማጨስ ይከለክላል። ከሲጋራም ጋር በተገናኘ ኢትዮጵያ የዓለም የቶባኮ ኮንቬንሽን ማግለጫ ዓለምም የቶባኮ ኮንቬንሽን ተጠብቀች ለሁለት ስድስት ዓመተ ምህረት ነው። ሰማ ከአዋጅ ግን የምራን ቁጥር ባለስልጣን አዋጅ ሁለት ሺ ሁለት ስለሆነ ወጣል። ይህምን የቶባኮ የወጣውን ኮንቬንሽን ስልጣኑም ለዚህ ተቋም ስለማይሰጥ ማስከበር በጣም አስቸጋሪ ሆነ ነበረ። አሁን ያንን የኮንቬንሽን የተጠቀሱትን አዋጆችን አንቀቶችን ጨምሮ ሌሎችም ደግሞ ህብረተሰብን ከመጠበቅ አኳያ ጥሩ ሊባሉ የሚችሉ አንቀቶችን ጨምሯል። ከዚህ ሲጋራ እንዳይጋበት የፐብሊክ ኤሪያዎችን እንደሚሉ ከሲጋራ ጋራ ጭስ ነጻ ማድረግ ኃላፊነትን የሚችል አንቀጾች ተካተውበታል። እንደዚህም የሲጋራ ፓኬት ላይ ሰባ ፐርሰንት የሚሆነው የሲጋራ ፓኬት ገጽ ላይ ወደ በየአመቱ ተቋሙ ባለስልጣኑ በሚያወጣው ፎቶዎች፣ ከለር ፎቶዎች የሲጋራ ጉዳት መስተፍላ በጣም የተለያዩ ህብረተሰቡን አይቶ ሲጋራ ለማጨስ እንዲቆጥ ሊያደረገ የሚችሉ ከልብ ጋር ሊሆን ይችላል፣ ከአፍካንሰር ጋር ሊሆን ይችላል፣ ከታማ ጋር ሊሆን ይችላል። የተለያዩ ያሉ ፒክቸሮችን በከለር ር የተደረገ ሰባ ፐርሰንት የፓኬት ቴግ ላይ መለጠፍን ይደመግዳል። ሲጋራ በችርቻሎ እንዳይሸጡ ደመገዛ፣ ሌሎችም እነዚህ ከሲጋራ ጋር የተያዙ ነገሮች ፕሮቶኮል ለመጠበቅ የሚያገለግሉ እንዳጊዎችን ተካተውበታል። ከመድኃኒት ጋር በተያያዘ ደግሞ የአንድን መድኃኒት ሶስት አስመጫዎች ካስመዘገቡት ከዛ በኋላ ሌላ አስመጪ ግኘታ ማስመዝገብ አይችልም የሚል ሕግ ነበረ። እሱም መድኃኒቶችን ማንኛውም ሰው ጥራት ካሟላ ድረስ ተወዳዳሪ ከሆነ ድረስ እንዲሳተፍ የሚል ምግብ አንቀጽ አለበት። እንደዚህ መድኃኒቶች ላይ ስለ መድኃኒቱ ጥቅም፣ ስለ መድኃኒቱ ጉዳት በአማርኛና በእንግሊዝኛ እንዲጻፍ እንደዚህ የሚያስቀምጣል። እንደዚህም የመድኃኒቶች ሲመረቁ የማገኑት ሲገቡ በተወሰኑ በጣም በተሰሚሰጥ የሚጠቀምባቸው መድኃኒቶች ላይ ማክሲመም ሪቴል ፕራይስ በመጨረሻ የችርቻሮ ዋጋ አብሮ ለጥፎ እንዲያስገቡ ለመግዛል ረቂቅ አዋጁ በቅርቡ በህዝብ ተወካዮች ምክር ቤት ውይይት ተደርጎበት ይጸድቃል ተብሎ እንደሚጠበቅ ዶክተር አሚር አሚን ገልጸው ከጸደቀ በኋላ በምርቶች ላይ ሊለጠፉ ለሚገባቸው ማሳሰቢያዎች ብቻ የእፎይታ ጊዜ እንደሚሰጥ ተናግረዋል። ከመድኃኒት ጋር የተገናኙ ዋጋ ለመለጠፍ እንደዚሁም ከሲጋራ ፓኬት ጋር የቸሎችን ለመለጠፍ ከአንድ ዓመት ከአንድ ዓመት ስድስት አዋጁ በኋላ በርካታ የገንዝ መድኃኒቶችን በዚህ ስ ሲጋራዎችን መኖር ስለሚችሉ የተወሰነ የፎታ ጊዜ ይሰጣል። ሌሎቹ ግን አዋጁ ከጠበቀ በኋላ ተከታይ ማድረግ የሚችል ተወርገ ከዚህ ውጭ ያለው ግን የማስታወቂያ ስራዎች ወዲያውኑ ተግባራዊ እንደሚደረጉ ገልጸው በመንገድ ላይ የሚሰቀሉ ትልልቅ የአልኮል መጠጥ ማስታወቂያዎችን በተመለከተ በቀጣይ በሚወጣው ዝርዝር የአሰራር ደንብ የሚካተት እንደሆነ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ቤቲጂ በሚል የመድረክ ስሟ የምትታወቀው ድምፃዊት ብሩክታዊት ጌታሁን ለአምስተኛ ጊዜ በተካሄደው በመላው አፍሪካ የሙዚቃ ሽልማት አፊርማ ላይ በሶስት ዘርፍ አሸናፊ ሆናለች። በጋና አክራ በተደረገ በዚህ ውድድር ላይ የተሳተፈችው ቤቲጂ የአመቱ ምርጥ አልበም፣ የምስራቅ አፍሪካ በምርጥ ሴት አርቲስትና የአፍሪካ ተስፋ የተጣለባት ዘርፍ አሸናፊ ሆና ሽልማቷን ተቀብላለች። የሰማችሁት ባዶ የተሰኘው ዘፈን በተካተተበት ወገግታ አልበም ያሸነፈችው ቤቲ መንገደኛው በሚለው የሙዚቃ ስራዋ የምስራቅ አፍሪካ ምርጥ ሴት አርቲስት ሽልማትም አግኝታበታለች። እረ ማን ነው የሚለው የሙዚቃ ስራዋ ተስፋ የተጣለባቸው ድምፃውያን በሚለው ዘርፍ እንድታሸነፍ አስችሏታል። አድማጮች፣ በነገው ምሽት ብሩክታዊት ጌታሁን ቤቲ ጅን ይዘንላችሁ እንመለሳለን። እንግዲህ ለዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸኑ ጽዮን ግርማና እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነበር። በጀመርነው የቤቲ ሙዚቃ እንሰናበታችኋለን። መልካም ምሽት። በንቆክሶ እንገናኝ።